ለአፍሪካ አህጉር ሁለንተናዊ እድገትና ውህደት ጉልህ ሚና ያበረክታል ተብሎ እምነት የተጣለበት ነጻ የአፍሪካ ትራንስፖርት ገበያ ስምምነቱ እንደ ኤውሮፓውያን አቆጣጠር በ1999 ዓ ምት ኤልፈን ባንክ ውስቴ ዋና መዲና ማሳካሩ ውስጥ ኢትዮጵያን ጨምሮ አስር የህብረቱ አባል ሀገራት የአፍሪካን የአየር ትራንስፖርት በአቅም በጥራትና በአገልግሎት ለማሳደግ የወጠኑትን እቅድ ተግባራዊ ያደረገ ነው። ባለፈው ሰኞ 23 የህብረቱ አባል ሀገራት በፊርማቸው ያጸደቁት ስምምነት በአህጉሪቱ የቱሪዝም ኢንዱስትሪውን ከማጠናከሩ ሌላ ድንበር ተሻጋሪ የሆነ የጋራ የንግድ ስርዓትንና ኢንቨስትመንትን ለማስፋፋት ምቹ ሁኔታን እንደሚፈጥር ታምኖበታል። ከዚህ ሌላ በመላ አህጉሪቱ ከ300 ሺህ በላይ ተጨማሪ የስራ እድሎችንና ከ2 ሚሊዮን የሚልቁ ተጓዳኝ የስራ መስኮችንም በመፍጠር የሀገራቱን የምጣኔ ሀብት እንደሚያሳድግ ታውቋል። አዲሱ የአፍሪካ ህብረት ነጻ የአየር ትራንስፖርት ገበያ ስምምነትም በዓለም የአቪዬሽን ኢንዱስትሪ ውስጥ 3 በመቶ ብቻ ያለውን የአፍሪካ አየር መንገዶች ሚና በፍጥነት ከማጎልበት ለማሳለጡ ባሻገር ጥራትና አገልግሎቱንም ይበልጥ ለማሻሻል ትልቅ እገዛ እንደሚያበረክትለት የመስኩ ባለሙያዎች ይገልጻሉ። እንደ አውሮፓውያን አቆጣጠር በ2063 ዓ ም የበለጸገች የተዋሃደችና ሰላም የሰፈነባት አፍሪካን ለመገንባት ውጥን ያደረገው የአፍሪካ ህብረት ዋና መሪ አጀንዳ አንዱ ማዕቀፍ የሆነው አህጉር አቀፍ ነጻ የአየር ትራንስፖርት ገበያ ጅማሩ እንዲሳካም እንደ ኬንያና ደቡብ አፍሪካ ካሉ ሀገራት ጋር ኢትዮጵያም ከፍተኛ ግፊት ስታደርግ መቆየቷን የትራንስፖርት ሚኒስትር ዴኤታ አቶ አብዲስ አሰያደታ ገልጸውልናል። የአፍሪካ ህብረት በሁለት ሺ ስልሳ ሶስት የተባበረች የበለጸገችና የተዋሃደች እንደዚሁም ሰላሟ የተጠበቀ አፍሪካን ለመገንባት ያስቀመጠውን ረጅሙን ራዕይ ከማሳካት አኳያ የአፍሪካ የአየር ትራንስፖርት ገበያ አንዱ ፕሮጀክት እንዲሆን የተወሰነበት ሁኔታ ነው ያለው። ባለፈው ሰኞ ይሄ ስምምነት በአፍሪካ ህብረት በጸደቀበት ጊዜ በአጠቃላይ አስራ አንድ የነበሩት ሀገራት ወደ ሀያ ሶስት ያደጉበትና አፍሪካ የአፍሪካ የአየር ትራንስፖርት ገበያ ላውንች ተደርጓል። የአፍሪካ ህብረት አባል ሀገራት ነጻ የአየር ትራንስፖርት የጋራ የአቪዬሽን ስምምነት በአህጉሪቱ የሚገኙ የአየር መንገዶች የሀገራትን ፈቃድ ሳይጠይቁ በፈለጉት ጊዜና ሰዓት ከአንዱ ሀገር ወደ ሌላው በረራ ማካሄድ የሚያስችላቸው ነው። እንዲህ አይነቱ የጋራ ትብብር ስምምነት ከፍተኛ የውጭ ምንዛሪ በማግኘት ገቢውንና የአገልግሎት ጥራትን ለማሳደግ እንደሚረዳ፣ በተጨማሪም የአህጉሩ ህዝቦችንም ውህደትና ትስስር በማጠናከር በኩል ፈርጀ ጠቀሜታም አለው። ይላሉ ሚኒስትር ዴኤታው አቶ አብዲሳ። ይህን ዲክላሬሽን የተቀበሉ ሀገራት እንግዲህ የሁለትዮሹን መፈረም አይጠበቅባቸውም። ነጻ ሆኖ ያለ ገደብ የአየር ክልላቸውን ለማቋረጥም ወርዶ ሌሎች ቴክኒካል የሆኑ ስራዎችንም ለመስራት ሰዎችንም ለመጫንና ና ለማውረድ ያለ ገደብ የሚፈቀድበት ሁኔታ ስላለ ያጸደቁ ሀገሮች ተጠቃሚ ይሆናሉ። የመላውን አህጉሪቱን የአየር ትራንስፖርት ትስስር በመፍጠርና የቱሪዝምና የአቪያሽን ኢንዱስትሪን በማሳደግ እንደዚሁም ለስራ ፈጠራ ለብልጽግና ለአፍሪካ ውደትና ለኢኮኖሚ እድገት መረጋገጥ ይገዛ ያደርጋል ተብሎ ይታሰባል። አዲሱ አህጉራዊ ነጻ የአቬሽን ንግድ ስምምነት በተመጣጣኝ ዋጋ በርካታ ደንበኞችን የአገልግሎቱ ተጠቃሚ ያደርጋል። ቀልጣፋና የተቀናጀ አገልግሎት ይሰጣል። በበረራ ወቅት የሚባክነውንም ጊዜ ቆጥባል። እንደ ልብ ከሀገር ሀገር ለመዘዋወርም ያስችላል የሚሉት የትራንስፖርት ሚኒስትር ዴኤታው አቶ አብዲሳ ከጊዜ ወደ ጊዜ የአገልግሎት አድማሱን እያሰፋ የመጣው የኢትዮጵያ አየር መንገድም ሆነ በአጠቃላይ ሀገሪቱ ከዚህ ስምምነት ብዙ ጥቅም እንደሚያገኙ ነው የሚገልጹት። የሰዎች ዝውውር በቁጥር እየጨመረ በሄደ ቁጥር የኢትዮጵያ አየር መንገድ ተደራሽ የሚሆንባቸው አባል ሀገራት ቁጥር እየጨመረ በህደ ቁጥር የቱሪዝም ፍሰቱን ያሳድጋል ተብሎ ይታሰባል። ዞሮ ዞሮ ሀገሪቷ የውጭ ምንዛሪ ከማግኘት ማኳያ የራሱ የሆነ ጠቀሜታ አለው። የቀጥታ በረራ እንዲኖር በማስቻል ዜጎች በፈለጉት ሰዓት የአየር ትራንስፖርቱ አግኝተው ወደ ሚፈልጉበት ቦታ ሄደው ስራዎቻቸውን ለመስራትና የመዘዋወር መብታቸውን ለማረጋገጥ ትልቅ ፋይዳ ይጫወታል። በአፍሪካ ህብረት አባል ሀገራት ከፍተ ከፍተኛ ድጋፍና ተቀባይነት አግኝቶ የጸደቀው አዲሱ አህጉር አቀፍ የአፍሪካ የአቪዬሽን የንግድ ስምምነት በወቅቱ የህብረቱ ሊቀመንበር ፖል ካጋሜ እና በህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሀማት አማካኝነት ባለፈው ሰኞ አዲስ አበባ ውስጥ በተካሄደው ጉባኤ ላይ ይፋ ተደርጓል።